አፍሪካዊቷ ማዘር ተሬዛ የሺዎች እናት እየተባሉ የሚጠሩት ወይዘሮ አበበች ጎበና የቀብር ሥነ ሥርዓት ዛሬ በአዲስ አበባ ቅድስ ሥላሴ ካቴድራል መካነ መቃብር ተፈጽሟል። በስነ ስርዓቱ ላይ ያሳደጓቸው ልጆች፣ ወዳጅ ዘመድ፣ የመንግስት ከፍተኛ ባለስልጣናት፣ የሃይማኖት አባቶችና የአዲስ አበባ ነዋሪዎች ተገኝተዋል። የአዲስ አበባ ምክትል ከንቲባ አዳነች አበቤ የክብር ዶክተር አበበች ጎበና ስራዎችን እናስቀጥላለን ብለዋል። ፀሐይ ዳምጠው ዝርዝር ዘገባ አላት። የኢትዮጵያውያን ደግነት ተምሳሌት፣ የብዙ ሺዎች እናት፣ አፍሪካዊቷ ማዘር ትሬዛ ዛሬ ተሸኙም በከፍተኛ ስነ ስርዓት የተካሄደው በሀገር ባህልና ወግ የታጀበው የቀብር ስነስርዓት የትውልድ ስፍራቸው ሰላሌ ፈረሰኞችም ተወዳጇን እናት በሀዘን እንጉርጉሮ ያስታወሱበት ነበር። Satsang with Folayi. በኮቪድ-19 ምክንያት በቅዱስ ጳውሎስ ሆስፒታል ሕክምና ሲከታተሉ ከቆዩ በኋላ ነው አበበች ጎበና በ85 ዓመታቸው ሰኔ 27 2013 ከዚህ ዓለም በሞት የተለዩት። ያሳደጓቸው ልጆች፣ ወዳጅ ዘመዶቻቸው፣ የተለያዩ የመንግስት ስራ ኃላፊዎች፣ የሃይማኖት አባቶች፣ በርካታ የአዲስ አበባ ከተማ ነዋሪዎች በተገኙበትም ነው የቀብር ስነ ስርዓታቸው በቅድስት ስላሴ ካቴድራል የተፈጸመው። የክብርት ዶክተር አበበች ጎበናን ቤተሰብ በመወከል የሀዘን መግለጫ ንግግር ያደረጉት አቶ ብርሃኑ፣ ወይዘሮ አበበች ያብራካቸው ልጅ ሳይኖራቸው በመቶ ሺህ የሚቆጠሩ ልጆች ያፈሩ ናቸው ሲሉ ተናግረዋል። ዶክተር አበበች ጎበና ወላጅ አባታቸው በጣሊያን ባንዳዎች ሲገደሉ ይታችን እጣ ፋንታ በአባታቸው አባት ወይም አያትጅ ያደጉ ሲሆን ዛሬ ላይም አብሯቸው ያደገው ደግነትና መልካምነት ከልጅነታቸው ጀምሮ እንደሆነ በእርግጠኝነት እንናገራለን። ዶክተር አበበች ጎበና ወላጅ ፍላጎት ለአቅመ አዳም ሳይደርሱ ብዳሩ ይተኝነታቸው ሲገልጹ ከጫጉላ ቤት ጠፍቶ ወደ አዲስ አበባ በመምጣት ያለማንም ዘመድ አጋርነት የተለያዩ ድርጅቶች ውስጥ ተቀጥሮ ሲሰሩ ቆይተው ለሁለተኛ ጊዜ የሞቀ ትዳር በመያዝ ይኖሩ ነበር። ዶክተር አበበች ከአብራካቸው የወጣ ልጅ ባይኖራቸው አብሯቸው ባደገው መልካምነታቸው በተለያዩ ምክንያቶች ወላጅ አጡ ሕፃናት ሰብስበው በማሳደግና በማስተማር ይህ ስራቸው ባይወሉም የሺህናት አስብሏቸዋል። ዶክተር አበበች ከቤተሰባችን ውስጥ ሳይማሩ ያስተማሩ፣ ለራሳቸው ሳይሆኑ ለሰው ልጅ የኖሩ መልካም ሰው ነበሩ። ሲስተር ዘነበች ደጀኔ ደግሞ የአምቦ ከተማ ነዋሪ እንደነበሩ ገልጸው በስራ ምክንያት ከበርካቶች እናት አበበች ጎበና ጋር መተዋወቃቸውን ተናግረዋል። ስኖር የነበረው ምዕራብ ሸዋ ዞን ላይ አምቦ ነበረ። ወይዘሮ አበበችን የማውቀው በዛን ወቅት ነበረ። ከኛ ጋር ይሰሩ ነበር። ሙትሎ የሚባል ቦታ የገቢ ማስገኛ ተብሎ የሚሰሩት ነገር ነበር መሬት ማሳረስ ከብት ማደለብ የዘይት ፋብሪካ ዛ ምንትን ብለው እና ክሊኒክ ደግሞ ለዛ ለአካባቢው ህብረተሰብ ክሊኒክ ከፍተው በዛን ጊዜ ነበር የምንተዋወቀው። ቃላት ያንሰኛል ዶክተር አበበችን ታሪክ ለመግለጽ። ያው ስራቸው እየገለጸ ነው። ያሳደጓቸው ልጆች ራሱ ትልቅ ምሳሌ ናቸው። ልጆቹ ራሱ ከመቃብር በላይ ስም ነው የሚተርፈው። ተጨባጭ ነገር የሚታይ ግን ያሳደጉት ልጆቻቸው አሁን የት ቦታ ነው ያላቸው? የት ቦታ ነው ያሉት ሁሉንም ቦታ ቦታ ሲይዘው መጨረሻ ላይ ሞት ለማንም ስለማይቀር ያዋልፈዋል፣ ግን ታሪካቸው ይጥላል ማለት ነው። ተማሪ ቃል ክዳን ሀብታሙ በአበበች ጎበና የህጻናት ማሳደጊያ ማዕከል ውስጥ ያደገች ሲሆን እንዲህ ስትል በግጥም እዳየን ወይም አበበች ጎበና እንገልጻለች። ነበረችኝ ደግ ናት፣ ደግነቷን አለምልሙ፣ ያኖረው ፍቅሯ ለተስፋ ብርሃን የጫረው፣ ነበረችኝ እናት በፍቅር ያኖረችኝ ከአውሬ መንጋጋ መንጭቃ ያዳነች ነው። ተርባ እያበላሽ ታርዛማ ማዲሰን አለሁልሽ ብላ ለዚህ አበቃችን። በአንዲቷ ነፍሷ ሺ ነፍሶች ያዳነች ደጓናትና እዳዬ ደግ ናት ነበረች። የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ በክብርት ዶክተር አበበች ጎበና የአስክሬን ሽኝ ስነ ስርዓት ላይ ሲናገሩ አበበች ጎበና ለሰዎች መኖርን የመጨረሻ ጥግ ያሳዩ ናቸው እና ስላደረጉልን በጎነት ባለዕዳዎች ነን ብለዋል። ሰው ለሰው የሚባለው ከራሱ አልፎ ለሌሎች ሰዎች የሚኖር ህይወት መኖር ሲችል ነው። ለተፈጠረበት አላማ ምክንያት መኖር መቻልን ሲለማመድ ለሰው ማዘን መራራትን አገር መውደድን ዜጎችን፣ የራስን ሕዝብ መውደድን ቸርነትንም ይላበሳል። የስጋ ብቻ ሳይሆን የመንፈስ ፍሬዎችንም ያፈራል። በዚህ እርካታና ደስተኝነት ወሰኑ ያድጋል። የስኬት መስመሩም ይሰምራል። አሊያማ ተወለደ፣ ኖረ፣ ሞተ ምን ትርጉም አለው? እናታችን ስላደረጉልን በጎነት ባለዕዳዎች ነት። በመሆኑ ይህ ሚሊዮኖችን ህይወት ያለመለመ የበጎ አድራጎት ማዕከል ቀጣይ ምዕራፍ ምን ይሁን የሚለው ላይ በጋራ ልንሰራ ይገባል። ያን ማድረግ ስንችል ነው እናታችን ነፍስ በሰላም ማረፍ የምትችለው። ለዚህ ደግሞ የአዲስ አበባ ከተማ አስተዳደር ማዕከሉን የተሟላ አገልግሎት እንዲቀጥል ለማድረግ የዶክተር አበበች ጎበና ሌጋሲም እንዳይደበዝዝ አስፈላጊውን ሁሉ ያደርጋል። ይህንን ኃላፊነት በተግባር እንደምንወጣ ዛሬ በፊታችሁ ቃል እገባለሁ። አበበች ጎበና በሰሜን ሸዋ ዞን ግራር ጃርሶ ወረዳ ሸበል ቀበሌ ውስጥ በ1928 ዓ.ም ነው የተወለዱት። የአፍሪካ ማዘር ትሬዛ ክብርት ዶክተር አበበች ጎበና ከአርባ አንድ ዓመታት በላይ አሳዳጊ ላጡ ህጻናት እናት በመሆን አሳድገዋል፣ ለቁም ነገርም አብቅተዋል። なみかでもさはいだんとカッディザワン